በዩጋንዳ የቀድሞ ጠቅላይ ሚኒስትር አማማ እምባባዚ እንደ አውሮፓውያን ዘመን አቆጣጠር በ2016 ዓ ም በሀገሪቱ በሚደረገው ምርጫ ላይ በፕሬዝደንት ዮዌሪ ሙሴቬኒ አንጻር ለገዢው ብሔራዊ መድን ፓርቲ መሪነትና ለፕሬዝደንትነቱ ስልጣን እንደሚወዳደሩ አስታወቁ። የሰባ ዓመቱ ፕሬዚደንት ዮዌሪ ሙሴቬኒ የቅርብ የነበሩት የቀድሞው ባለስልጣን እምባባዚ የገዢው ብሔራዊ መድን ፓርቲ መሪና የሀገሪቱ ፕሬዝደንት የመሆን ፍላጎት እንዳላቸው ሰሞኑን በዩቲዩብ ለዩጋንዳውያን አስታውቀዋል። ዛሬ እዚህ የመጣሁት የእናንተን ድምፅ በመፈለጌ ነው። በመጀመሪያ የፓርቲዬ የብሔራዊ መድን ፓርቲ መሪ ለመሆን ቀጥዬም እንደ አውሮፓውያን ዘመን አቆጣጠር በ2016 ዓመተ ምህረት ፕሬዝደንታዊ ምርጫ ላይ የመላይቱ ሀገር ፕሬዝደንት ለመሆን በማደርገው ጥረቴ ላይ የእናንተን ድምፅ በመፈለጌ ነው። እምባባዚ፣ እንደ አውሮፓውያን ዘመን አቆጣጠር የ2016 ዓመተ ምሕረቱ ምርጫ ሀገራቸውን ዩጋንዳ ወደ ከፍተኛ የልማት ደረጃ የሚያሸጋግር እንደሚሆን ለዩጋንዳውያን አስታውቀዋል። እምባባዚ በፕሬዝደንት የወሪ ሙሴቬኒ አንጻር በተፎካካሪነት ለመቅረብ እቅድ እንዳላቸው በኢንተርኔት ያስታወቁበት ድርጊት በሀገሪቱ መገናኛ ብዙሃን ልዩ ትኩረት ያገኘ ሲሆን የዩጋንዳ ፕሬዝደንት ዮዌሪ ሙሴቬኒ ለመጀመሪያ ጊዜ ከገዛ ራሳቸው ፓርቲ የሚፎካከራቸው ብቁ እጩ አግኝታለች በሚል ብዙዎች ዜናውን በደስታ ተቀብለውታል። እንደ አውሮፓውያን ዘመን አቆጣጠር ከ1986 ዓ ም ወዲህ በስልጣን ላይ የሚገኙት ዮዌሪ ሙሴቬኒ ለብሔራዊው መድን ፓርቲያቸው አመራር እስካሁን አንዴም ፉክክር ቀርቦባቸው አያውቅም። አማማ ምባባዚ በሙሴቬኒ ስር ለብዙ ዓመታት ማገልገላቸው ግን በሙሴቬኒ አንጻር ለመወዳደር የያዙትን እቅዳቸውን ሊያዳክመው እንደሚችል የትልቆቹ ሐይቆች አካባቢ ሀገራት የፖለቲካ ጥናት ተቋም የመልካም አስተዳደርና ልማት ጉዳዮች ተንታኝ ጎድበር ቱሙ ሻቤ ቢጠቁሙም በሰፊው የገዢው ፓርቲ አባላት ደረጃ ያላቸው ከፍተኛ ድጋፍ ጠንካራ ተፎካካሪ ሊያደርጋቸው እንደሚችሉ ግምታቸውን ሰጥተዋል። እምባባዚ በብሔራዊው የመድን ፓርቲ ውስጥ የራሳቸውን አውታር ሲዘረጉ ቆይተዋል። ይህን በፓርቲው ያላቸውን ድጋፍ ከፓርቲው በሚባረሩበት ጊዜም መባረራቸው ስለማይቀር ይዘው መቀጠል ከቻሉ በሚቀጥሉት ወራት የሚጀመረውን የምርጫ ዘመቻ አካሄድን በተመለከተ ወሳኝ ሚና ሊጫወቱ ይችላሉ። ፕሬዝደንት ሙሴቬኒ የሚመሩት መንግስት ማከናወን ሲገባው ያላከናወናቸው ብዙ ጉዳዮች አሉ በሚል እምባባዚ አብዝተው ይወቅሳሉ። የህዝብ አገልግሎት ሰጪ አውታሮችን ማስፋፋት በሚችሉበት ድርጊት ላይ እንደሚያተኩሩና ጠንካራ የመልካም አስተዳደርን ስርዓት እንደሚገነቡም ነው እምባባዚ ከወዲሁ ያስታወቁት። ቀጣዩ ምርጫ የወደፊቱን የዩጋንዳ እጣ የሚመለከት ይሆናል። ዩጋንዳን ለሁሉም ዜጎቿ የምትመች ሀገር ማድረግ ይኖርብናል። የሀገራችንን ልማት ማነቃቃትና ለ21ኛው ምዕተ ዓመትና ከዚያም በኋላ ላለው ጊዜ ዝግጁ ማድረግም አለብን። ቀጣዩ ምርጫ ደካማና ብቃት አልባ ለሆነው የመንግስቱ አውታር አዲስ የህይወት እስትንፋስ የሚሰጥም ይሆናል ብለን እናስባለን። የትምህርቱን የጤና ጥበቃውንና የማህበራዊ አገልግሎት ዘርፎችን ማሻሻልና ለሁሉም በኩል ደረጃ ማዳረስ ይጠበቅብናል። የገዥው ብሔራዊ የመድን ፓርቲያችንንም ዴሞክራሲያዊና በህዝብ ዘንድም ተጠያቂ በማድረግ ካሁን ቀደም ይዞት የነበረውን ግርማ መልሶ እንዲያገኝ እንሰራለን። የገዢ ብሔራዊ መድን ፓርቲ አባል አማማ ምባባዚ በዩጋንዳ የፕሬዝደንት ሙሴቬኒን የ0 ዓመት አመራር ለማብቃት በአንጻራቸው እንደሚፎካከሩ እስካሁን በሀገሪቱ ይፋ ያደረጉ ሶስተኛው የታወቁ ፖለቲከኛ ናቸው። የምባባዚ ንቅድ የገዢ ፓርቲ ዋና ጸሐፊ ጃስቲን ካሱል ስርዓት የጎደለው ሲሉ አጣጥለውታል። ሌሎቹ ሁለት ተፎካካሪዎች የሙሴቬኒ የግል ሐኪም የነበሩት ዶክተር ኪሴ ቢሴጂ እና ዶክተር ኪሴ ቤሲጄ እና የዩጋንዳ ጦር የቀድሞ ዋና አዛዥ አኔ ማጊሻማንቱ ናቸው። የተቃዋሚው የዴሞክራቲክ ለውጥ መድረክ መሪ ኪሴ ቢሲጄ እንደ አውሮፓውያን ዘመን አቆጣጠር በ2011 ዓ ም በዩጋንዳ በተደረገው ፕሬዝደንታዊ ምርጫ ላይ በፕሬዝደንት ሙሴቬኒ ተሸንፈዋል። ይህ በዚህ እንዳለ የዩጋንዳ ተቃዋሚ ፓርቲዎች ሙሴቬኒን በህዝብ ድምፅ ከስልጣን ለማስነሳት የጀመሩትን ትግላቸውን ለማጠናከር በማሰብ ባለፈው ሳምንት በምህጻሩ ቲዲኤ በሚል የሚታወቅ አንድ የዴሞክራቲክ ህብረት አቋቁመው ለፕሬዝደንታዊ ምርጫ አንድ የጋራ እጩ እንደሚያቀርቡ አስታውቀዋል። በዚሁ ህብረት የሚጠቃለሉት የዴሞክራቲክ ለውጥ መድረክ፣ የወግ አጥባቂው ፓርቲ የዴሞክራቲክ ፓርቲ እና የዩጋንዳ ፌዴራል ህብረት የተሰኙት የተቃዋሚ ቡድኖች ናቸው።